በደቡብ ክልል ጎፋ ዞን ምልክቱ የኮሌራ ነው በተባለ ወረርሽኝ አራት ሰዎች መሞታቸውን የዞኑ ጤና መምሪያ ገልጿል። የክልሉ ጤና ቢሮ ለወረርሽኙ የተጋለጡ 121 ሰዎችን የተለየ ጣቢያ ላይ ሰብስቦ እያከመና ፈሳሽና መድኃኒትም እያቀረበላቸው መሆኑን አስታውቋል። ዮናታን ዘብዲዮስ ከሐዋሳ ተጨማሪ አለው። የጎፋ ዞን አስተዳደር የጤና መምሪያ ኃላፊ አቶ ለማየሁ በቀለ እንዳሉት ምልክቱ የኮሌራ ወረርሽኛ በተባለ በሽታ አራት ሰዎች መሞታቸውን ገልጠዋል። ከሞቱት ውጭ በዞኑ መረጃ መሰረት አንድ መቶ አስራ ዘጠኝ ሰዎች በበሽታው መያዛቸውንም ተናግረዋል። ጉባ ደብረ ጸሐይና ዛላ ወረዳ መካከል ላይ ያለ አካባቢ ላይ ተወሰነ ጠቅማጥ በሽታ ተነስቶ መረጃው እስኪደርሰን ደርሰን ድረስ በእርግጥ አራት ሰዎች ሞተዋል። ቦታው ላይ ደርሰናል። በሽታው ኮሌራ ይሁን አይሁን የሚለውን ተወሰነ ቴስት ለማድረግ ሞክረናል። ቴስት ለማድረግ የተጠቀምነው ሴቱ ኮሌራ የሚመስሉ ሌሎች ባክቴሪያዎችን ሲያገኝ እንደዛ ነው ብሎ ስለሚያሳይ ናሙናውን ለክልል ልከናል። ምልክቶቹ ያንን የሚመስል ነገር ነው አሁን የሚያሳዩት እና ውጤቱን ነገ ልናገኝ እንችላለን ብለን ነው የምናስበው። አቶ አለማየሁ መንስኤው የተበከለ የምንጭ ውሃ መሆኑን ገልጠው ትልቁ ችግር የውሃ እጦቱ መሆኑን ነው እኛ ያየነው ነው። ምንጩ ለሰገራም ሌሎች ነገሮች ተጋላጭ ከመሆኑ ጋር ያ ሆነ ነው ባየነው እይታ። በዛ ለበኩልም በዚኛ በኩልም ያሉት የታመሙ ያንን ውሀ እንደጠጡ ነው ሪፖርት ያደረጉልን። ምንጩ የተገነባ ነው ወይስ እንዲሁ የሚፈልቅ ምንጭ ነው? በወረዳው ንጹህ የመጠጥ ውሃ ተደራሽ አለመሆኑን ገልጠው የውሃ ችግር የማይፈታ ከሆነ ከዚህ የሚበልጥ አደጋ ሊከሰት እንደሚችልና ሁኔታው ማስፈሪ እንደሆነም ተናግሯል። ይህ ወረርሽኝ ተከሰተ የተባለባቸው ሁለቱ ኩታ ገጠም ዛላና ኡባ ደብረ ፀሐይ የጎፋ ወረዳዎች አንድ መቶ ሀምሳ ሺህ የሚደርሱ ሕዝብ የሚኖርበት አካባቢ ሲሆን ከዞኑ ከተማ ሳውላ በአማካኝ በሰባ ኪሎ ሜትር እንደሚርቅም ተገልጧል። የክልሉ ጤና ቢሮ ጤና ጤና ነክ ድንገተኛ አደጋዎች ቅኝትና ምላሽ ዋና ስራ ሂደት ባለቤት አቶ እንዳሻው ሽብሩ በስፍራ መሆናቸውና ለመከላከል ጥረት የተደረገ መሆኑን በስልክ ለቪኦኤ ተናግሯል። ዛሬ ጠዋት ናሙና ተልኳል። ምናልባት ነገ ይረጋገጣል። ወደ መቶ ሀያ አንድ የሚሆን ሰው ታሟል። አራት ሰው የሚሆን በመጀመሪያ ቀን ሞተዋል። ሁኔታውን ለመከላከል ጥረቶችን እያደረግን ነው። ለምን የሰው ሕይወት ሳይጠፋ መከላከል አልቻላችሁም? እንግዲህ በክልሉ ላይ ከዚህ በፊት ሀያ ሶስት ወረዳ ላይ ነው የተከሰተው። እዚህ ዞን ላይ አልተከሰተም ነበር። ስለዚህ ልምዷ ለመኖርና ከማዕከል ይርቃል። ትንሽ ቀበሌ ከወረዳው ማዕከል ማለት ነው። ምናልባት ከሰላሳ ኪሎ ሜትር የሚርቅ ነው። ስለዚህ አንድ ሁለተኛ ደግሞ የሰርቬይላንሱ ስራ ወረዳና ጤና ጠባ ጣቢያ ነው ያለው እንደ ክልልና ዞኑ የተጠናከረ አይደለም። እና አጠቃላይ የስሩ ያሉ ስራዎች ላይ ጽሶች አሉ። ከዛ ጋር ተያይዘው የመንገድ ተደራሽነት ችግርም አለ። በዛ በኩል ጋሞ ዞን ያዋስነዋል፣ ማሌ ወረዳ ደቡብ ያዋስነዋል። ተጋላጭ የሆነ ቦታ ነው። የክልሉ ጤና ቢሮ ድጋፍ ማድረግ ላይ እንዳለም ተናግሯል። አሁን መድኃኒቱ ይዘመተናል። መመርመሪያ መሳሪያዎችን ይዘመተናል። እንደገና ደግሞ እች ልም ከሌሎች ይከሰት እንደነበረው mai and I get in the channel, I think the ከዛው ቦታ ነው ያለሁት እና አጋሮችንም ጥሪ አድርገንላቸዋል። እየመጡ ያሉ አጋሮች አሉና ከነገ ጀምሮ የግንዛቤ ማስጨበጫ ስልጠናዎች ይሰጣሉ። ትምህርት ቤቶችንና ቤተክርስቲያናትን መረጃ እንዲለዋወጡ ማድረግና በሽታው በጣም ተላላፊ እንደሆነ በምን እንደሚተላለፍ ምልክቶቹ ምን እንደሆኑ ሕክምና ነጻ እንደሆነ ሁሉ እያስተላለፍ ነው ያለ ነው ማለት ነው። ሕብረተሰቡም እየታደለ ባለው የውሃ አጋር ውሃ አክመው እንድጠቀሙና ከሽንት ቤት መልስ እጃቸውን በሳሙና በደንብ እንድታጠቡ መልእክት አስተላልፈዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም No way!